በቦይንግ ላይ ሊቀርብ የሚችለውን ክስ ተከትሎ የአሜሪካ አቃቤ ሕግ ከቦይንግና ከተጎጂ ቤተሰቦች ጋር ውይይት እያካሄደ ነው። የዩናይትድ ስቴትስ የፍትህ መስሪያ ቤት ቦይንግ ኩባንያ በወንጀል ይከሰስ እንደሆነ ውሳኔ ለመስጠት ቀነ ገደብ ካስቀመጠበት ሰኔ 30 ቀን በፊት አቃቢ ሕጎች ከኩባንያው እና በአውሮፕላኖቹ መከስከስ አደጋ ህይወታቸው ካለፈ መንገደኞች ቤተሰቦች ጋር እየተነጋገሩ መሆኑን ሮይተርስ ዘግቧል። በቦይንግ ላይ የተሰነዘሩ ባሉ ክሶችና በቀረበው የጥፋተኝነት እምነት ላይ በተለያዩ የዜና አውታሮች የተጠናቀሩ ዘገባዎችን ተመልክታ ስመኝሽ የቆየ ተከታዩን አሰናድታለች። የዩናይትድ ስቴትስ ፍትህ ሚኒስቴር ባለስልጣናት ሐሙስ ዕለት ከቦይንግ ጠበቆች ጋር ተገናኝተው ኩባንያው እንደ አውሮፓውያን አቆጣጠር በ2021 ከመስሪያ ቤቱ ጋር የገባውን ስምምነት ጥሶ እንደሆን በመረመረው የመንግስት ሪፖርት ዙሪያ ተነጋግረዋል። የቁጥጥር መርሃ ግብር ስምምነቱ ቦይንግ እንደ አውሮፓያን አቆጣጠር በ2018 በኢንዶኔዥያ እና በ2019 በኢትዮጵያ በደረሱት እና በድምሩ ከ346 በላይ ሰዎች በሞቱበት የ737 ማክስ አውሮፕላን የመከስከስ አደጋዎች በወንጀል እንዳይጠየቅ ከለላ የሰጠነው። የፌዴራል አቃቤ ሕጎች እሁድ ለት ከተጎጂ ቤተሰቦች ጋር ተገናኝተው የምርመራቸውን ሂደት እንደሚያሳውቋቸው ሮይተርስ ካነጋገራቸው ሁለት ምንጮች አንደኛው አስረድቷል። የፍትህ ሚኒስትር የላከውና ሮይተርስ የተመለከተው አንድ ኢሜይልም የአሜሪካ ባለስልጣናት በተጣበበ የጊዜ ገደብ ውስጥ እየሰሩ መሆኑን አመልክቷል። ከኪርክላንድ እና ኤሊስ የተውጣጡት የቦይንግ ጠበቆች ሐሙስ ዕለት ጉዳያቸውን ለምክትል ጠቅላይ አቃቤ ህግ ቢሮ ኃላፊዎች ባቀረቡበት ወቅት ክስ መመስረት ተገቢ ያለመሆኑንና የ2021ዱን ስምምነት ማፍረስ እንደማያስፈልግ ገልጸው መከራከራቸውን ሮይተርስ ያነጋገረው ሌላው ለጉዳዩ ቅርብ የሆነ ምንጭ አብራርቷል። የፌዴራል አቃቢ ህግና የተጎጂ ቤተሰቦች ግን ቦይንግ የወንጀል ማጭበርበር ክሱን ጉዳይ መፍታት የሚያስችለውን ስምምነቱን ይቀበል እንደሆን ምላሽ እየጠበቁ ነው። የቦይንግ ዋና ስራ አስፈጻሚ ከሁለት ሳምንት በፊት በዩናይትድ ስቴትስ ህግ አውጪዎች ፊት ቀርበው ምላሻቸውን በሰጡበት ወቅት በተከሰከሱት ሁለት አውሮፕላኖች ቤተሰቦቻቸውን ያጡ ሰዎች ከምክር ቤቱ ፊት ለፊት ሰልፍ አካሂደው ስሜታቸውን ገልጸዋል። ከአምስት ዓመት በፊት በተከሰከሰው የኢትዮጵያ አየር መንገድ 737 ማክስ 9 አውሮፕላን ህይወቷን ያጣችው ሳሚያስቱሞ እናት ናዲያ ሚሎሮን በሰልፉ ላይ ንግግር አድርጋለች። በአውሮፕላን የሚበረውን ህዝብ ደህንነት ለመጠበቅ አስፈላጊውን እርምጃ መውሰድ አለባቸው። ነገር ግን ከዚህ ሁሉ ጊዜ በኋላም ያንን አላደረጉም። ይሄ እብደት ነው። ለዛ ነው እኛም እዚህ የተገኘ ነው፣ ሶስተኛ የመከስከስ አደጋ እንዳይደርስና የአሜሪካ ህዝብ የበረራ ደህንነት እንዲጠበቅ ግፊት እንዲደረግ ለመጠየቅ በወረቀት ላይ ተጽፎ የሚቀመጥ ሳይሆን እውነተኛ ደህንነት ዳንኤሌ ሙር የተሰኘች ልጃቸውን ያጡት ክላሪስ ሙርም እንዲሁ እንባቸውን እያፈሰሱ ፍትህ እንዲሰጣቸው ጠይቀዋል። ከዚህ በኋላ ደግሞ የልጄን ማየት፣ መያዝ፣ ማቀፍ፣ መሳም ድምጿን መስማትም ሆነ ማየት አልችልም ምናልባት በየዕለቱ ስለዛ ስድስት ደቂቃ የሚታየኝ ቅዠት እስካልሆነ በቀር። ስለዚህ ለስራ አስኪያጁ ዴቪድ ካልሁን ማለት የምፈልገው ደህንነት ለእኔ ዋነኛ ጉዳይ አይደለም። ለእኔ ትልቁ ፍትህና ተጠያቂነት ነው። በወንጀል ተከሰው ሁላችንም ፊት ቦይንግ ተቋሙ ብቻ ሳይሆን፣ አስተዳደሩም ስራ አስፈጻሚውም ለፍርድ እንዲቆሙ እፈልጋለሁ። ያንን የፍርድ ቀን ስጡን። የቦይንግ ዋና ስራ አስፈጻሚ ዴቪድ ካልሁን ከሁለት ሳምንት በፊት በህግ አውጪ ምክር ቤት ፊት ቀርበው የምስክርነት ቃላቸውን ከመስጠታቸው በፊት አሁንም ጉድለት ያላቸው ወይም በአግባቡ ያልተመዘገቡ የአውሮፕላን ክፍሎች በ737 ማክስ አውሮፕላኖች ላይ እየተገጠሙ መሆኑን በሚስጥር ይፋ ያደረገ 204 ገጽ ያለው ሪፖርት ይፋ ሆኗል። በጥር ወር የአላስካ አየር መንገድ ያበራው የነበረው 737 ማክስ አውሮፕላን በር ተገንጥሎ ከወደቀ ወዲህ የቦይንግ ባለስልጣን በምክር ቤቱ ፊት ለጥያቄ ሲቀርብ የመጀመሪያው ሲሆን በአደጋው የተጎዳ ሰው ባይኖርም ከፍተኛ ቁጥር ያላቸውን አውሮፕላኖች በሚያቀርበው ኩባንያ ላይ አዲስ ስጋት ጭሯል። የከነቲኬት ሴናተር የሆኑት ሪቻርድ ብሉሜንታል ስ የምንመለከተው ጉዳይ በሰው ልጆች ሕይወት ላይ ትልቅ ተጽዕኖ ያለው ሕይወትና ሞትን የሚወስን ነው። ዝም ብሎ የሆነ የማይታወቅ ቁጥር ወይም ግምታዊ የማይታይ ጉዳይ አይደለም። በአየር ለሚጓዙ ወይም ቦይንግ ውስጥ ተቀጥረው ለሚሰሩ ሰዎች የሕይወትና የሞት ጉዳይ ነው። ስለዚህ ይህ ሂደት ስለ እውነት ውሳኔ የሚሰጥበት ጊዜ ነው። ብሉሜንታል ሲናገሩ በቃል መስጫ ጠረጴዛቸው ላይ ተቀምጠው ያለመረጋጋት ስሜት ይነበብባቸው የነበሩት የቦይንግ ስራ አስፈጻሚ ካልሆን ንግግር ከማድረጋቸው በፊት በአውሮፕላኖቹ አደጋ ሕይወታቸውን ካጡት 346 ሰዎች መካከል የተወሰኑትን ሰዎች ፎቶ ይዘው ከኋላቸው ወደ ተቀመጡት ሰዎች ዞረው ይቅርታ ጠይቀዋል። በአንበሳ አየር መንገድ ስድስት አንድ ዜሮ እና በኢትዮጵያ አየር መንገድ በረራ ቁጥር 302 አውሮፕላኖች የመከስከስ አደጋ ወዳጅ ዘመዶቻቸውን ላጡት በቀጥታ መናገር እፈልጋለሁ። ለደረሰባቸው ሀዘን በዓለም ላይ በሚገኙ ቀደምትና አሁን በሥራ ላይ ባሉ የቦይንግ ሠራተኞች ስም ይቅርታ ጠይቃለሁ። ትልቅ ስቃይ ውስጥ ነው ያላችሁትና እኛ ላደረስነው ሀዘን ይቅርታ ጠይቃለሁ። ሕይወታቸውን ባጡት ስም የቦይንግ ተቀጣሪ ሆነን በምንሰራበት ጊዜ ሁሉ በደህንነት ላይ ትኩረት አድርገን ለመስራት ቃል እንደምንገባ እንድታውቁ ፈልጋለሁ። ስለዚህ አሁንም በድጋሚ እጅግ በጣም አዝናለሁ። ካልሁን አክለው በአላስካ አየር መንገድ ላይ በደረሰው አደጋ መንገደኞችም ሆኑ ሰራተኞች ጉዳት ባይደርስባቸውም በተፈጠረው ሁኔታ እጅግ ማዘናቸውን ገልጸው እየተደረገ ባለው ምርመራ በግልጽ እየተባበሩ መሆናቸውን ተናግረዋል። ግብረ መልስ የምናገኝበት መንገድ ምንም ይሁን ምን ማዳመጥና በሚገባው መጠን በቁም ነገር መውሰድ የእኛ ሥራ ነው። ስለ ቦይንግ የሥራ ባህል ብዙ ነገር ተብሏል። ሥጋቶቹን በግልጽና በጉልህ ሰምተናቸዋል። የሥራ ሁኔታችን ፍጹም ባይሆንም፣ ነገር ግን እርምጃ እየወሰድን መሻሻል እያመጣን ነው። የችግሩ መጠን ይገባናል። ግልጽና ተጠያቂ በሆነ መንገድ በእያንዳንዱ እርምጃ ሠራተኞችን በማሳተፍ ወደፊት ለመራመድም ዝግጁ ነን። የፍትህ ሚኒስቴር ባለስልጣናቱ ውሳኔ ከማሳለፋቸው በፊት ከተጎጂ ቤተሰቦች በኩል ያለውን ምላሽ ማግኘት እንደሚፈልጉ ሮይተርስ የተመለከተው ኢሜይል ያሳያል። በጉዳዩ ላይ ከፍትህ ሚኒስቴርም ይሁን ከቦይንግ ምላሽ ለማግኘት የተደረገው ጥረት አልተሳካም። ሆኖም ቦይንግ ከዚህ ቀደም በሰጣቸው ምላሾች የገባቸውን ስምምነቶች እያከበረ መሆኑንና ስምምነቱን እንዳፈረሰ ሆኖ በቀረበው ሪፖርት እንደማይስማማ አስታውቋል። ከሁለቱ የቦይንግ አውሮፕላኖች መከስከስ ጋር ተያይዞ ለቦይንግ የቀረበለት ስምምነት ምን እንደሚመስል ጉዳዩን ለረጅም ጊዜ ተከታተሉት የአሶሴትድ ፕሬስ ጋዜጠኛ ዴቪድ ኮይንግ ያስረዳሉ። በአጠቃላይ ጉዳይ የሁለቱን የቦይንግ 737 ማክስ አውሮፕላኖች የመከስከስ አደጋዎች እና ቦይንግ አውሮፕላኑ ብቁ መሆኑን ያጸደቁትን ተቆጣጣሪዎች አሳስቶ ነበረ የሚለውን የሚመለከት ነው። ክሱ ስለ አዲሱ የበረራ መቆጣጠሪያ መተግበሪያ ለፌዴራል አቪዬሽን አስተዳደር ሙሉ መረጃ አልሰጡም የሚል ነው። እንደ አውሮፓውያን ዘመን አቆጣጠር በ2018 የመጀመሪያው የመከስከስ አደጋ እስከደረሰበት ጊዜ ድረስ ለአየር መንገዶችና ለአውሮፕላን አብራሪዎችም አልነገሯቸውም። ከዛም በ2019 ሌላ የመከስከስ አደጋ ደረሰ። በአጠቃላይ 346 ሰዎች ሕይወት አልፈዋል። ከአውሮፕላኖቹ የመከስከስ አደጋ በኋላ ክስ ለመመስረት የተደረገው ጥረት እንደ አውሮፓውያን አቆጣጠር በ2021 ለቦይንግ ባደላ መልኩ በስምምነት ሊጠናቀቅ የነበረ ቢሆንም በጥር ወር የአላስካ አየር መንገድ 737 ማክስ አውሮፕላን በበረራ ላይ እያለ በሩ ተገንጥሎ መውደቁ ለተጨማሪ ምርመራ መዳረጉን የገለጹት ኮይንግ አሁን ፍትህ ሚኒስትር ቦይንግ ለተፈጠሩት አደጋዎች ጥፋተኛ መሆኑን እንዲያምን ግፊት እያደረገ መሆኑን ያስረዳሉ። የቦይንግን ጉዳይ ላለፉት ጥቂት ዓመታት ስከታተል ነበር እና በዚህ መጠን ራሳቸውን ደብቀው አይቻቸው አላውቅም። የፍትህ ሚኒስቴር ያቀረበላቸውን የይግባኝ ስምምነት ተቀብለው ለቀረበላቸው ክስ ጥፋተኛ መሆናቸውን ለማመን ወይም ደግሞ ደፍረው ወደ ፍርድ ቤት ላለመሄድ ለመወሰን እስከዚህ ሳምንት መጨረሻ ነው ጊዜ ያላቸው። የፍትህ ሚኒስቴር ቦይንግ ስምምነቱን የማይቀበል ከሆነ ጉዳዩ ወደ ፍርድ ቤት እንደሚሄድ ለተጎጂ ቤተሰቦች ቃል ገብቶላቸዋል። የተጎጂ ቤተሰቦች ቦይንግ በፍርድ ቤት ክስ እንዲቀርብበት አጥብቀው ይፈልጉ እንጂ ጉዳዩን የሚከታተሉ አንዳንድ ጠበቆች የጥፋተኝነት ስምምነቱ ከምንም ነገር እንደሚሻል ይገልጻሉ። ቦይንግ ከቀረበበት የፌዴራል አቪዬሽን አስተዳደርን የማጭበርበር ክስ ማምለጥ የቻለው አቃቤ ሕጎች ቦይንግ በሕግ የመገዛት አሰራሩን የሚያሻሽልና በየሶስት አመቱ ሪፖርቶችን የሚያቀርብ ከሆነ የወንጀል ክሱን ውድቅ ለማድረግ በመስማማቱ ነው። በተጨማሪም ምርመራውን ለማስቆም ቦይንግ 2.5 ቢሊዮን ዶላር ለመክፈል ተስማምቶ ነበር። ሆኖም በግንቦት ወር ላይ ባለስልጣናት ቦይንግ ስምምነቱን መጣሱን በመወሰናቸው አሁን ክስ እንዲመሰረትበት የሚያስችል ስጋት ውስጥ ገብቷል። በተለያዩ የዜና አውታሮች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ